ከ1ስራ ሁለት ሚሊዮን በላይ ኢትዮጵያውያንን ለመድረስና የአስቸኳይ እርዳታውንም በሚቀጥሉ ስድስት ወራት ውስጥ ለማስፋፋት የተጨማሪ አራት መቶ ሀያ ስድስት ሚሊዮን ዶላር ድጋፍ እንደሚያስፈልገው የዓለም ምግብ ፕሮግራም ደብሊውኤፍፒ አስታወቀ። ከሺ አምስት መቶ ሜትሪክ ቶን በላይ ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ ከአንድ መቶ በላይ ተሽከርካሪዎች ባለፈው እሁድ ትግራይ መግባታቸውንም በኢትዮጵያ የደብሊዩ ኤፍ ፒ የኮሚኒኬሽን ኃላፊ ክሌር ኔቪል ለአሜሪካ ድምፅ ገልጠዋል። ወደ ትግራይ ክልል እርዳታ ጭነው ከሄዱ መኪናዎች ውስጥ ሰባ ሁለት ከመቶቹ አልተመለሱም የሚሉ ሪፖርቶችንም ከአጋሮቻችን ጋር በመሆን እያጣራን ነው ብለዋል ኃላፊዋ። ያልተመለሱት መኪኖች ለጦርነት አገልግሎት አለማዋላቸውን ለማረጋገጥ እንፈልጋለንም ብለዋል። የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚል ለጋዜጠኞች በሰጡት አስተያየት የደብሊውኤፍፒ የኢትዮጵያ ቃል አቀባይ ለአሜሪካ ድምፅ አክለው እንደገለጡት ድርጅቱ ከትግራይ በተጨማሪ በአማራ እና በአፋር ክልሎች የሚገኙ እርዳታ ፈላጊዎች በፍጥነት ለመድረስም እየተንቀሳቀሰ ነው። እስክንድር ፍሬው ተከታትሎታል። የተባበሩት መንግስታት የዓለም የምግብ ፕሮግራም ዛሬ ያወጣው መግለጫ በኢትዮጵያ ለሚያካሂደው ሰብአዊ እንቅስቃሴ ተጨማሪ የገንዘብ ድጋፍ እንደሚያስፈልገው ጥሪ ያቀረበበት ነው። ገንዘቡ የሚያስፈልገው በሚቀጥሉ ስድስት ወራት የአስቸኳይ ጊዜ የምግብ እርዳታ ምላሽ እንቅስቃሴውን ለማስፋፋት፣ እንደዚሁም የምግብ ዋስትና መፍትሄ ለመስጠት መሆኑንም አመልክቷል። በኢትዮጵያ የዓለም ምግብ ፕሮግራም ጽህፈት ቤት ኮሚኒኬሽን ኃላፊ ክሌር ኔቭል የገንዘቡን አስፈላጊነት ለአሜሪካ ድምፅ አብራርተዋል። ይህ ለመላው ኢትዮጵያ ነው። ምክንያቱም ኢትዮጵያ እንደምታውቀው በተራዘመ ድርቅ፣ በበረሃ አንበጣ ወረራ፣ በጎርፍ ስትጠቃ ቆይታለች። የገበያ መስተጓጎልና የዋጋ ንረትም እንደዚሁ የኮሮና ቫይረስ ወረርሽኝም ይጠቀሳሉ። ሁሉም ደግሞ በቅርብ ጊዜው ግጭት ምክንያት እየተባባሰ መጣ። ስለዚህ ይህ በሚሊዮኖች የሚቆጠሩ ኢትዮጵያውያን የምግብ ዋስትና ላይ ተጽዕኖ አሳድሯል እና ደብሊዩ ኤፍፒ በዚህ ዓመት አስራ ሁለት ሚሊዮን ሰዎችን ለመድረስ የሞከረ ነው ይህንን ለማድረግ እንድንችል ደግሞ ገንዘቡ ያስፈልገናል። ደብሊው ኤፍ ፒ በዛሬው መግለጫ በሰሜን ኢትዮጵያ የሚያካሂደውን የእርዳታ እንቅስቃሴ እያስፋፋ መሆኑንም አመልክቷል። በዚህም መሰረት ከትግራይ ክልል በተጨማሪ በአማራና በአፋር ክልሎች ለሚገኙ ተፈናቃዮችም የአስቸኳይ ጊዜ እርዳታ የማቅረብ እንቅስቃሴ መጀመሩን የጠቀሰው በኢትዮጵያ የድርጅቱ የኮሚኒኬሽን ኃላፊ ክሌር ኔቭል እንቅስቃሴው ያለበትን ደረጃ ያስረዳሉ። በአሁኑ ሰዓት በአፋር ከግማሽ ሚሊዮን በላይ ሰዎች፣ በአማራ ክልል ደግሞ ከ250 ሺህ በላይ ሰዎችን ለመድረስ በማለም ጀምረናል። ነገር ግን በአፋር እና አማራ ክልሎች የበለጡ ሰዎችን ለመድረስ ዝግጁ ነን አስፈላጊ ከሆነና ያንን ለማድረግ የሚያስችለንን ተጨማሪ ድጋፍ ካገኘን። ትግራይን በተመለከተም በዚያ ያለውን የእርዳታ ፍላጎት ለማሟላት ከአጋሮቹ ጋር እየሰራ መሆኑን ደብሊው ኤፍ ፒ አስታውቋል። በዚያ ያለው የእርዳታ ክምችት ተሟጦ እንደነበር የጠቀሰው ድርጅቱ በትናንትና ዕለት ግን የተለያዩ አቅርቦቶችን የጫኑ ተሽከርካሪዎች መድረሳቸውን አስታውቋል። በኢትዮጵያ የድርጅቱ ቃል አቀባይ ክሌር ኔቭል እንዳሉትም 3500 ሜትሪክ ቶን ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ ከ100 በላይ ተሽከርካሪዎች ትግራይ ደርሰዋል። እሳቸው እንዳሉት እርዳታ የጫኑ ተሽከርካሪዎች ትግራይ ሲደርሱ ከሁለት ሳምንታት በኋላ የመጀመሪያው ነው። ለዚህ ምክንያቱ የጸጥታ ችግር ነው ወይ ተብለው የተጠየቁት ቃል አቀባይዋ ተከታዩን ነው የመለሱት። ምክንያቱም አንድ ብቻ አይደለም። የተወሳሰበና ተለዋዋጭ ሁኔታ ነው ያለው፣ በየቀኑ የሚለዋወጥ። ድጋፍ ለሚያስፈልጋቸውና በግጭት ለተጎዱ ማህበረሰቦች አልፎ መድረስ የተወሳሰበ ነው። ስለዚህ ከአንድ ምክንያት ጋር ብቻ የተያያዘ አይደለም። ነገር ግን እነዚህ መኪናዎች በመድረሳቸው ደስተኞች ነን። ያ የሚቀጥለውን ዙር የምግብ ማከፋፈል ስራ በትግራይ እንድናከናውን ያስችለናል። ወደ ትግራይ ክልል እርዳታ የማጓጓዙ ተግባር በተሳለጠ ሁኔታ የማይካሄደው በህወሓት ጠባጫሪነት ምክንያት ነው የሚለው የኢትዮጵያ መንግስት እያሳሰቡት ያሉ ሌሎች ጉዳዮች እንዳሉም እየገለጸ ነው። የሰላም ሚኒስትር ሙፈሪያት ካሚል ትናንት ለጋዜጠኞች እንዳሉት እርዳታ ጭነው ወደ ትግራይ ከገቡ መኪናዎች አብዛኛዎቹ እየተመለሱ አይደለም። እኛ ሰባ ሁለት በመቶ የሚል ሀሳብ ነው ያለን። ሰባ ሁለት በቁጥር ብቻ ሳይሆን ሰባ ሁለት በመቶ የሚሆኑ ተሽከርካሪዎች አልተመለሱም የሚል መረጃ ነው ያለን። መረጃዎቹን ለማጥራትና ለማጣጣም እየሰራን ነው ያለ ነው። ነገር ግን እርግጠኛ መሆን የሚቻለው በርካታ ያልተመለሱና እዛው ትግራይ ክልል ውስጥ የቀሩ መኪኖች እንዳሉ ግን በደንብ እናውቃለን ማለት ነው። እነዚህ መኪኖች ለሌላ አገልግሎት አለማዋላቸውን ተደጋጋሚ ማረጋገጫ እንዲሰጠንም እየጠየቅን ነው። ያንን ማረጋገጫ አላገኘንም ማለት ነው። ሞቢላይዜሽን ላይ እየተሳተፉ እንዳልሆነ ማረጋገጥ እንፈልጋለን። ለሰብአዊ አገልግሎት የተሰማሩ መኪኖች ሰብአዊ አገልግሎት ብቻ ነው መስጠት ያለባቸው። ቀንም አስቀምጠናል። ከሶስት እስከ አምስት አንዱ ስምምነት ከሶስት እስከ አምስት ባሉ ቀናት የገቡ ተሽከርካሪዎች አራግፎ መመለስ መቻል አለባቸው። ስለ መኪናዎቹ አለመመለስና ስለ ምክንያቱ ያውቁ እንደሆነ የጠየቅኳቸው የደቪድ ቤፍፒ ቃል አቀባይ ክሌር ኔቭል ተከታዩን መልሰዋል። የተፈጠረ ገና አናውቅም። መኪኖቹ ከክልል እንዳያወጡ ተደርገዋል ወይም ተይዘዋል የሚሉ ሪፖርቶችን ከአጋሮቻችን፣ ከእኛ ጋር ውል ካላቸው ተባባሪዎቻችን ጋር በመሆን መኪናዎቹ መቼ እንደሚመለሱ እያጣራን ነው። የደብልዩ ኤፍፒ መኪናዎች ግን ያለምንም እንቅፋት ወደ ሰመራ ተመልሰዋል። መኪናዎቹን ወደ ክልሉ ምግብ ለማድረስ እና ከዚያም ለመመለስ መጠቀማችንን እንቀጥላለን። ወደ ትግራይ ክልል ገብተው አልተመለሱም የተባሉ የእርዳታ መኪናዎችን በተመለከተ እስካሁን ከህወሓት ወገን የተሰጠ ቀጥተኛ ምላሽ የለም። የድጋፍ እንቅስቃሴውን ወደ ሌሎች ክልሎች ለማስፋፋት በሚያደርገው ጥረት እስካሁን በአፋር ክልል 50 ሺህ ሰዎችን መድረስ መቻሉን ደብሊው ኤፍፒ አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።